ዕለተ ማክሰኞ አዲስ አበባ ላይ የነበሩት የውጭ ጉዳይ ሚኒስትር ዚግማር ጋብርኤል ከኢትዮጵያ መንግስት ባለስልጣናት በተጨማሪ የተቃውሞ ፖለቲካ ፓርቲዎችና የሲቪክ ማህበረሰብ ተወካዮችን አነጋግረዋል። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ውይይቱን ጠቅለል ባሉ ጉዳዮች ላይ ያተኮረ የተለየ አጀንዳም ያልነበረው ሆኖ አግኝተውታል። የፖለቲካ ምህዳሩ ትልቅ ችግር ፈጥሮብን ፖለቲካ እንቅስቃሴያችን ያው ኦልሞስት ወደ ዜሮ ወርዶ ያለንበትን ሁኔታ በደንብ ተገንዝበውታል። ከመንግስትም ጋር ይህንን ጉዳይ አንስተው እንደተናገሩም ገልጸው ልናል እና በሀገሪቷ የፖለቲካ ሜዳር ላይ ያለውን ችግር በብቃት መገንዘባቸው ነው ማወቅ ቻል ነው። ሰባዎች መጥራት ጨርሶ የምንፈራ ጉዳይ ከመሆኑም በላይ ፈቃድም ጠይቆ ባለን ልምድ ነው የሚሳካልን እንዳልሆነ ምንድነው በአስቸኳይ ጊዜ አዋጅ ክልል ውስጥ እንደመሆኑ ሁሉም ሰው በከፍተኛ ፍርሃት ውስጥ እንዳለ ሁኔታውን የዚህ የአስቸኳይ ጊዜ አዋጁ እንደውም ቀድሞ ከነበረም የፖለቲካ ስራን ለመስራት የማይቻል እንዳረገ ይህንን አስረድተናል። የተቃዋሚ የፖለቲካ ፓርቲዎቹን ብሶት ያዳመጡት ዚግማር ጋብርኤል ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር መክረዋል። የውጭ ጉዳይ ሚኒስትሩ ከአቶ ኃይለማርያም ጋር ከተነጋገሩ በኋላ ብቻቸውን በሰጡት ጋዜጣዊ መግለጫ ተቃዋሚዎች ከወትሮ የበለጠ አፍኖናል ያሉት የአስቸኳይ ጊዜ አዋጅ እንዲነሳ ጥሪ ማቅረባቸውን ተናግረዋል። የጀርመኑ ውጭ ጉዳይ ሚኒስትር ኢትዮጵያ ለምትሻው የውጭ መዋዕለ ንዋይ ፍሰትም ቢሆን ቅድሚያ መረጋጋት አስፈላጊ መሆኑን ጠቁመዋል። የኢትዮጵያ መንግስት የአስቸኳይ ጊዜውን አዋጅ እንዲያነሳና ከሁሉም በላይ ፖለቲካዊ ለውጥ ለማድረግ የገባውን ቃል ገቢር እንዲያደርግ ጠቅላይ ሚኒስተሩን በድጋሚ አጥብቀን ጠይቀናል። በተለይ ተገፍተናል የሚል ስሜት ያላቸው ወገኖች በፖለቲካው የመሳተፍ እድል እንዲኖራቸው የተሃድሶ ለውጥ ማድረግ አስፈላጊ ነው። እርግጥ ነው ከዚህ ቀደም የምጣኔ ሀብት እርዳታ ለማድረግ አስታውቀናል። ይሁንና መዋለናዋይ ከውጭ ወደ ሀገሪቱ የሚፈሰው በሀገሪቱ ፍትሐዊ ስርዓት መኖሩ፣ የተረጋጉ ሁኔታዎች መኖራቸውን ባለሀብቶች ሲያረጋግጡ ነው። በኦሮሚያና የአማራ ክልሎች ከተቀሰቀሰው ተቃውሞ በኋላ ከፍተኛ የጀርመን ባለስልጣናት ኢትዮጵያን ሲጎበኙ ይሄ የመጀመሪያው አይደለም። ባለፈው ጥቅምት መባቻ ወደ ኢትዮጵያ የሄዱት መራሒተ መንግስት አንጌላ ሜርክልም አገሪቱ በፖለቲካ ምህዳሯ ለውጥ ያሻታል ሲሉ ወትውተው ነበር። የመንግስት ባለስልጣናቱና የተቃዋሚ ፖለቲካ ፓርቲ አመራሮቹ እንዲህ ለኢትዮጵያ ከፍተኛ እርዳታ ከሚሰጡ እንግዶቻቸው ጋር ሲገናኙ የሚያወሩት ግን የሚመሳሰል አይመስልም። አሁንም ፕሮፌሰር በየነ ጴጥሮስ ኢህአዴግ መንግስት የሚያቀርበውን በጣም ሁሉም ነገር አልጋ በልጋ ሆኖ ኢትዮጵያን በዲሞክራሲያዊ ለመመዷ ለአፍሪካ አልፋ ዓለም ሁሉ ተንፋልቶ እንደምትችል አድርገው በጣም ወቅ ያለ ገለጻ ነው የምሰጧቸው ያለውን እውነታ ለመሸፋፈን የሚደረጉ ስልታዊ አካሄዶች እንጂ ጨርሶ ሜዳሩ የፖለቲካ ሜዳሩ ለማንም ተቃዋሚ ነኝ ብሎ ከኢህአደግ ውጭ ለመንቀሳቀስ ለም ሞክር ቡድን ተደራሽ እንዳይደለም ስርዓቱ ደግሞ ከህግ በላይ ሆኖ ስለምንቀሳቀስ ከፍተኛ ጥቃቶቹን እንደሚያደርስ ባሎቻችን ተሸማቀው የዶክተር መረራንም ጉዳይ ጠቅሰን ተናግረናል። በዲፕሎማቲክ ማህበረሰቡ በተለይ እንደ ጀርመን ያለው ከፍተኛ ድጋፍና እርዳታም በዚች ሀገር የሚያደርግ መንግስት ከነሱም ሴት ጋር የሚጣጣም ዴሞክራሲያዊ ስርዓት፣ ሰብአዊ መብት የተከበረበት ማህበረሰብ እንዲሆን መቼም ይፈልጋሉ ና ጀርመኖቹ አስረግጠው እንድናገሩ ና ምክራቸውንም የሚያዳምጡ ከሆነ እንዲለግሱ ያለብንን ችግሮች ስናስረዳ የቆየ ነው። የቀድሞው የኢትዮጵያ ዲሞክራሲያዊ ህዝባዊ ፓርቲ ፕሬዝዳንት አቶ ልደቱ አያሌው የውጭ ጉዳይ ሚኒስትር ዚግማር ጋብርኤልን የመሳሰሉ የምዕራቡ ዓለም ሹማምንት ብቅ ሲሉ የሚጠበቅ ነገር እንዳለ ይስማማሉ። እንደ አቶ ልደቱ አባባል ሹማምንቱ የሰነዘሯቸው ትችቶች ይኑሩ እንጂ የሚጠበቅባቸውን ያክል ለውጥ አላመጡም። የሀገሩን ችግር መፍታት የሚጠበቅብን እኛው ዜጎቹ ብንሆንም በዋናነት የውጭ መንግስታት ደግሞ በተለይ ደግሞ በልማት ጉዳይ በእርዳታ ጉዳይ ትብብር የሚያደርጉ መንግስታት ደግሞ በሰብአዊ መብት በዲሞክራሲ ጉዳይ ደግሞ አስተዋጽኦ እንዲያደርጉ ይጠበቃል። ጥረት እንደሚያደርጉ አውቃለሁ። በተለያየ ጊዜ ትችቶች ይቀርባሉ፣ ግን ተጨባጭ የሆነ ተጽዕኖ በኢትዮጵያ መንግስት ላይ እስካሁን ፈጥረዋል ማለት አይቻልም። እንግዲህ የሆነበት አንዱ ምክንያት እንግዲህ በዚህ በአፍሪካ ቀንድ ምዕራባያኖች ከዚህ ከሽብርተኝነት ከስደተኛ ጉዳይ ጋር የተያያዘ ኢንተረስት አላቸው። ይሄ መንግስት ደግሞ ያን ኢንተረስት ያውቃል። ስለዚህ በኢትዮጵያ መንግስት ላይ ጫና የመፍጠሩ ጉዳይ እነዚህም የእነሱን ኢንተረስቶች ጥያቄ ውስጥ እንዳያስገባ በመስጋት ይመስለኛል በመንግስት ላይ ተጨባጭ የሆነ ጫና የመፍጠር ሁኔታ አይታይም።